i saw them በናይሮቢ የሚኖሩ አንድ የኦሮሞ ማህበረሰብ ተወካይ የኢትዮጵያ መንግስት የኬንያ ፖሊስን ተጠቅሞ በስደተኛው ላይ ጫና ማድረጉን አላቆመም በማለት ተናገሩ። በዚህም የተነሳ በየአመቱ በኬንያ ናይሮቢ ሲቲ ፓርክ ላይ ይከበር የነበረው የእረቻ በዓል የኬንያ ፖሊስ ፍቃድ በመከልከሉ ምክንያት በናይሮቢ የሚኖሩ የኦሮሞ ማህበረሰብ አባላት በዓሉን ሳያከብሩ ቀርተዋል። በናይሮቢ የኦሮሞ ስደተኞች ማህበረሰብ ጸሐፊ አቶ ፍቃዱ ድርባ ለአሜሪካ ድምጽ ሲናገሩ ማህበራችን በኬንያ በህጋዊነት የተመዘገበ ማህበር ቢሆንም የኬንያ ፖሊስ የማህበሩ ኮሚቴ እንዳይገናኝ ፈቃድ በመከልከሉ በኬንያ ያሉትን ስደተኞች ለመርዳት አልቻልንም ብለዋል። በኬንያ የኢትዮጵያ ቆንስላ ጽህፈት ቤት የፐብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ አቶ ሀብታሙ ባዬ ኤምበሲው የኬንያ ጸጥታ አካላትን የሚያዝበት ሁኔታ የለም በማለት መልሰዋል። ሙሉ ዘገባውን ገልሞ ዳዊት ከዚያው ከኬንያ ልኳል። በኬንያ ናይሮቢ የሚኖሩ የኦሮሞ ስደተኞች ማህበረሰብ በኢትዮጵያ መንግስት ግፊት ብዙ ችግር እየደረሰባቸው መሆኑን ተናገሩ። የማህበሩ ጸሐፊ አቶ ፍቃዱ ድርባ በአሁኑ ወቅት በናይሮቢ ማንኛውንም ስብሰባ እንዳናደርግ ተከልክለናል በማለት ለአሜሪካ ድምጽ ተናግረዋል። አቶ ፍቃዱ የኢትዮጵያ መንግስት ከኬንያ ፖሊስ ጋር በመሆን ነው በስደተኛው ላይ ጫና እየፈጸመ ያለው ይላሉ። ይሮ ገራገራ ሞቱማን ኢትዮጵያ hundaluta ተፖሊሲ kana wajini waliti enya nujetu nutaka wasa wa community oromo nairobi ti ijaramne galmofne ብዙ ጊዜ የኢትዮጵያ መንግስት ከጸጥታ ኃይሎች ጋር አንድ ላይ ሆኖ ነው የሚሰራው። እኛም በማኅበር ተመዝግበን ህጋዊ ሆነን የሆንን ማኅበር ነን። እኛ እንግዲህ ህጋዊ ሆነን እያልን በኢትዮጵያ መንግስት በናይሮቢ ውስጥ ባሉ የፖሊስ ኃይል በኩል ስብሰባ እንዳናደርግ የህዝብ ተወካይ እንዳንመርጥ ጫና እያደረገብን ነው። ስደተኛውን ማገዝ የምንችልበት መንገድ ዙሪያ ለመወያየት ምርጫም ለማድረግ የፓኒጋኒ ፖሊስ ጣቢያ ስብሰባ ፈቃድ ወስደን የመሰብሰቢያ አዳራሽ ከተከራየም በኋላ መጥተው የስብሰባ ፈቃዳችንን ነጠቁን። ከዛ ወዲህ ምንም ነገር መስራት እየቻለን አይደለም፣ ስደተኞችንም ማገልገል አልቻልንም። በናይሮቢ የኤሬቻ በዓል በተለምዶ ሲቲ ፓርክ በሚባል ቦታ ነበር የሚከበረው። ባለፈው ዓመት በዓሉን ለማክበር በቦታው ተገኝቶ ከነበሩ ታዳሚዎች ቁጥራቸው ወደ 42 የሚሆን በኬንያ ፖሊስ ቁጥጥር ስር ውለው ከአራት ቀን በኋላ መፈታታቸው የሚታወስ ነው። ሌንጮ ኤልያስ በ2014 ነው ወደ ናይሮቢ የመጣው። የኢሬቻን በዓል በናይሮቢ ሲቲ ፓርክ በ2015 በሰላም ማክበሩን ተናግረው ባለፈው ዓመት ግን በበዓሉ ዕለት የኬንያ የጸጥታ ኃይሎች በትእዛዝ መጥተው በቁጥጥር ስር እንዳዋሏቸው ያስታውሳል። ኢትጋ ሙቲ ሰደርካ ቃመን ወሊድ የግግሪ ፖሊስ ኃላፊ ፈቃዱን ተከልክለው በፖለቲካ የተከለከለው በፖለቲካ ምክንያት መሆኑን በመግለጽ ነው የነገረን። የኢትዮጵያ መንግስት ኦሮሞ እዚህ እንዲገናኝ ስለማይፈልግ እኛና ኢትዮጵያ አብረን ነው የምንሰራው። የኢትዮጵያ መንግስት ጥቅም መከበር አለበት። ስለዚህ ዛሬም ቢሆን ነገም መገናኘት እንደማንችል ነው የተነገረን በግልጽ። ባለፈው ዓመት ለእንጮን ጨምረው ከአርባ ሁለት በላይ ሰዎች ታስረው የነበሩ ሲሆን ከአራት ቀን በኋላ ግን ፍርድ ቤት ቀርበው እንዲለቀቁ ሆነዋል። ዘንድሮም ተመሳሳይ ስርዓት እንዳይከሰት በናይሮቢ የኦሮሞ ስደተኞች ማህበረሰብ መሪዎች የኬንያ ፖሊስን ፍቃድ ጠይቀው ነበር። የናይሮቢ ሴንትራል ፖሊስ ጣቢያ ግን ፍቃዱን ከልክሎታል። ኃላፊያቸው መጥተው ለእኛ የበላያችን አካል ደውለውልን፣ እናንተ ስብሰባ እንዳላችሁ ነገሩን። እናንተ በኢትዮጵያ ያለውን ችግር እዚህም ልትፈጥሩ እንደሆነ ነው የተነገረን ስለዚህ ነው በቁጥጥር ስር ልናውላችሁ የመጣ ነው ብለው ይዘው አሰሩን። ሲጠይቁን የነበረው ነገር ስለ መሰብሰቢያ ፈቃድ ነበር፣ ግን በቂ መልስ እንድንሰጣቸው ፋታ ሲሰጡን አልነበረም። የኬንያ ፖሊስ ለማህበረሰቡ ፍቃድ ለምን እንደከለከለ ለመጠየቅ የናይሮቢ ሴንትራል ፖሊስ ጣቢያ ሄጄ ነበር። የጣቢያውን ኃላፊ ጆሴፍ ኮሜን ማግኘት አልቻለም። የቢሮቸው ጸሐፊ የሰጡንን ስልክ ቁጥር ደውለን ለማናገር ብንሞክርም የቢሮቸውን ስልክ የሚመልስ ሰው የለም። በኬንያ ያለ ማንኛውም ስደተኛ ደህንነቱን የመጠበቅ ኃላፊነት ያለበት የኬንያ ስደተኞች ጉዳይ ቢሮ ሲሆን የኦሮሞ ስደተኞች ለምን ፍቃድ እንደተከለከሉ ተጠይቀው ቢሮው ስለዚህ ጉዳይ መልስ መስጠት እንደማይችል ገልጸዋል። ሌላው ሰሞታ እየቀረበበት ያለው አካል በኬንያ ያለው የኢትዮጵያ ኤምባሲ ላይ ነው። ስደተኞቹ ኤምባሲው የኬንያ ፖሊስን ተጠቅሞ ይህን ግፊት እያደረሰ ነው በማለት በኬንያ የኢትዮጵያ ኤምባሲን ይወክሳሉ። በኤምባሲው የፓብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ የሆኑት አቶ ሀብታሙ ባዬ መልስ ሰጥተዋል። እንግዲህ በናይሮቢ የኢትዮጵያ ኤምባሲ ዋነኛ ተልዕኮ አለው። ይሄ ዋነኛ ተልዕኮ ምንድን ነው? አንደኛ በሁለቱ ሀገራት መካከል በኢትዮጵያና በኬንያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር ነው። በሁለተኛ ደረጃ በናይሮቢ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን አሉ። የሚያጋጥማቸውን ችግር ኤምባሲው ይፈታል እንጂ እንደዚህ አይነት ችግር የሚፈጥርበት ምንም ምክንያት የለም። እኛ እስካሁን በምናውቀው ደረጃ አሁን ያነሳውን የሬቻ በዓል አከባበርን በተመለከተ የኢትዮጵያ ኤምባሲ እስከሚያውቀው ድረስ በናይሮቢ ከሚኖሩ የኦሮሞ ወንድሞቻችን እንደዚህ አይነት በዓል ልናከብር ነው እና እንዲህ አይነት ድጋፍ አድርጉልን ተብሎ የቀረበ ጥያቄም የለም። ስለዚህ አሁን ይሄ አንተ የምትለው ነገር የኢትዮጵያ ኤምባሲ ወታደሮች የሉትም፣ እዚህ የፖሊስ አካላት የሉትም የጸጥታ አካላትንም ልኮ እዛ ሊያስፈራራንችበት ምንም ግራውንድ የለውም። ስለዚህ አሁን እየቀረበ ያለው ክስ መሰረተ ቢስ ነው። ለአቶ ሀብታሙ የኢትዮጵያ ኤምባሲ ጉዳዩን ለማስፈጸም የኬንያን የጸጥታ ኃይሎችን ይጠቀማል ስለተባለው ሰሞታ ስናነሳ ኬንያ ሉዓላዊት ሀገር ናት። ስለዚህ ኤምባሲው ይህንን የሚፈጽምበት ምክንያት የለውም በማለት አጣጥለዋል። አቶ ሀብታሙ ይህንም ቢሉም በ2015 አንድ ኤክስፕሬስ የተባለው የኬንያ መጽሔት ወደ 50 የሚሆኑ የኬንያ ፖሊስ አባላት ኬንያ ባለው የኢትዮጵያ ኤምባሲ በጀት ተመድቦላቸው የኢትዮጵያ ስደተኞች ላይ እርምጃ ሲወስዱ እንደነበሩ የሚያጋልጥ መረጃ አውጥቶ የነበረ መሆኑ የምታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።